የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ። በጎንደር ከተማ ትናንት በነበረው የተኩስ ልውውጥ ሁለት ሰዎች ሲሞቱ ሶስት ሰዎች መቁሰላቸው ተነገረ። በካና ህይወት የዛዊት ማርያም ቤተ ክርስቲያን ላይ አንድ አቋቋም አዋቂ አቋቋም ተማሪ አገልጋይ ሞቷል። እንደገና ደግሞ አማኑኤል ቤተ ክርስቲያን ላይ ሶስት ዲያቆናት ከመቶብናል ተማሪዎች ከሶስቱ አንዱ ህይወቱ አልፏል። ድንገት ከአስራ ሁለት ሰዓት ጀምሮ ትናንት ተኩስ ተከፈተ። ሁሉም ሰው ቤቱ እንደተዘጋ ቀረ ቀረ። በቃ ከዚያ በኋላ ያ ለምን ተኩስ ተከፈተ? ለምን ቆመ? አሁንስ ያለው ምንድን ነው ስለሚለው ነገር ምንም አይነት መረጃ የለም። በቅድሚያ የሰማችኋቸው በኢትዮጵያ ኦርቶዶክስ ተዋህዶ የማዕከላዊ ጎንደር ሀገረ ስብከት ዋና ሥራ አስኪያጅ ሊቀ ህሩይ አባ ዮሴፍ ደስታን ሲሆን ቀጥሎ የተናገሩት ደግሞ አንድ ስማቸውን መግለጽ ያልፈለጉ የጎንደር ከተማ ነዋሪ ናቸው። ዝርዝሩ በአብይ ርዕስ ዘገባችን ይቀርባል። ጤና ያስጥልኝ ክብራትና ክብራን እንደምን አመሻችሁ። ዛሬ የረቡዕ መስከረም 8 2017 ዓ ም ነው ሳስተናግዳችሁ የማመሸው እንግዶል ነኝ። ለዓለም ዜናው አስማማው ነው በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የምትቆጣጠርልን ብርሃን ኃይሉ ነች። ዋና አዘጋጅ ደረጀ ደስታ እስከ ምሽቱ አራት ሰዓት አብራችሁ እንድታመሹ እየጋበዝኩ አሁን በቀጥታ ወደ ዓለም ዜናው ሰላም ጤና ይስጥልን አድማጮቻችን ና ተመልካቾቻችን እንደምን አምሽታችኋል የሰዓቱን የዓለም ዜናዎች የማሰማችሁ አስማማየ ነው ነኝ ወደ መጀመሪያው ዜና አልፋለሁ የግብፅ ፕሬዚዳንት አብዱልፈታ አልሲሲ የጋዛው የሰላም ድርድር ተጠናክሮ ይቀጥላል ሲሉ ተናገሩ። የግብፁ መሪ ዛሬ ረቡዕ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ድርድሮች እንዲያንሰራሩ ለማድረግ ስለሚቻልበት መንገድ ተወያይተዋል። የውጭ ጉዳይ ሚኒስትር ብሊንከን ወደ ካይሮ ከተጓዙ የተጓዙ በጋዛ ጦርነት የተኩስ አቁም ስምምነት እንዲደረግ የተያዘው ጥረት ሊባኖስ ውስጥ በደረሱት ፍንዳታዎች ሳቢያ ይብሱኑ አዳጋች እየሆነ በሄደበት በአሁኑ ወቅት ነው ሚኒስተር ብሊንከን የጋዛ ጦርነት ከአንድ ዓመት ገደማ በፊት ከተቀሰቀሰ ወዲህ ወደ መካከለኛው ምስራቅ ሲጓዙ ይህ አስረኛ ጉዟቸው ሲሆን በዚህኛው የዲፕሎማሲ ጉዟቸው ወደ እስራኤል የሚሆን ወደ ሌላ የአካባቢው ሀገራት እንደማይሄዱ ታውቋል። የውጭ ጉዳይ ሚኒስተር ብሊንከን ና የግብፁ ፕሬዚዳንት ለአንድ ሰዓት ተኩል ያህል ያደረጉት ውይይት ተከትሎ የፕሬዚዳንቱ ጽሕፈት ቤት ባወጣው መግለጫ ግብፅ፣ ዩናይትድ ስቴትስ ና ካታር የተኩስ አቁም ድርድሩን እንዲሁም ታጋሾችና እስረኞች ልውውጥ እንዲሳካ የያዙትን የጋራ ጥረት ለማጠናከር ስለሚቻልበት መንገድ መነጋገራቸውን አመልክቷል። ፕሬዚዳንት ሲሲ ወደ ጋዛ ብዛት ያለው እርዳታ እንዳይገባ የሚያሰናክሉ እንቅፋቶችን ለማስወገድ እንዲሁም እስራኤል ዌስት ባንክ ውስጥ የምትፈጽማቸው ጥሰቶች እንዲያበቃ ወሳኝ እርምጃ እንዲወሰድ ሲሉ ጥሪ ማቅረባቸውም ተገልጿል። የዩናይትድ ስቴትስ ባለሥልጣናት በግል እንደጠቆሙት ዛሬ ካይሮ ላይ በሚካሄደው ንግግር የሚጠበቅ ውጤት ባይኖርም የውጭ ጉዳይ ሚኒስትሩ ጉብኝት እስራኤልና ሐማስ ተኩስ አቁም ስምምነት ላይ እንዲደርሱ የተያዘው ግፊት እንዲቀጥል ያደርጋል። ይህ በእንዲህ እንዳለ በተባበሩት መንግስታት አጠቃላይ ጉባኤ የጋዛ ጉዳይ አስቸኳይ ስብሰባው ትላንት ማክሰኞ እንደገና ተከፍቷል። በተያዘ የሂዝቦላ አባላት በያዟቸው ኤሌክትሮኒክ የመልእክት መቀባበያዎች ወይም ፔጀሮች እንዲፈነዱ ያደረገች እስራኤል ነች ሲሉ ሂዝቦላና የሊባኖስ መንግስት ወንጅሏታል። ትላንት ማክሰኞ በደረሱ ፍንዳቶች ሁለት ሕጻናትን ጨምሮ ቢያንስ 12 ሰዎች ሲገደሉ፣ ሌሎች ወደ 2800 የሚሆኑ ቆስለዋል። ዛሬ ሂዝቦላ የጋዛን የሐማስ ታጣቂዎች በመደገፍ ከእስራኤል ጋር መዋጋታችን እንቀጥላለን ብሏል። አክሎም እስራኤል የሚደርስባትን ከባድ ቅጣት ተጠብቅ በማለትም ዝቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን ዛሬ ካይሮ ላይ ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ ስለ ትላንቱ ፍንዳታ የምታውቀው ነገር አልነበረም፣ የለችበትም ብለዋል። አያይዘውም የአካባቢው ውጥረት መባባሱ እንደሚያሳስባቸውም ጠቁሟል። ብሊንከን ከግብጻቻቸው ባደር አብድላቲ ጋር ሆኖ ባደረጉት ጋዜጣዊ ጉባኤ ሁሉም ወገኖች ግጭቱን ሊያባብስ ከሚችል አድራጎት ሊቆጠቡ ይገባል ሲሉም አሳስበዋል። አብደላቲ በበኩላቸው ፍንዳታውና የሊባኖስን ሉዓላዊነት የሚጥስ ማናቸውም ድርጊት ሲሉ የገለጹትን አውግዘዋል። አጠቃላይ ጦርነት አፋፍ ላይ ነን ማለታቸውም ተጠቅሷል። እስራኤል ጋዛ ላይ በአማስ ታጣቂዎች ላይ የምታካሄደው ጦርነት ሰሜናዊ ግዛቷን ከሂዝቦላ የሮኬት ሮኬት ጥቃት መከላከል እንዲጨምር አድርጋ እንደምታስፋፋው ካስታወቀች ሰዓታት በኋላ ስለደረሰው ፍንዳታ አስተያየት አልሰጠችም። የኤሌክትሮኒክስ መልእክት መቀባበያ ፔጀሮች ለሂዝቦላ ከመላካቸው በፊት ጥቂት መጠን ያለው ፈንጂ ተጨምሮባቸዋል የሚል ጥርጣሬ አለ። የህዝቡ መሪ ለእስራኤል ስልላና ክትትል ያጋልጠናል በሚል ስጋት የቡድኑ አባላት በተንቀሳቃሽ ስልክ እንዳይጠቀሙ ካዘዙ በኋላ አባላቱ በአመዛኙ የሚጠቀሙት በጥሪ መቀባቢያዎች ፔጆሮች መሆኑም ተመላክቷል። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው እሁድ የግድያ ሙከራ ከተደረገባቸው በኋላ ትላንት ማክሰኞ ለመጀመሪያ ጊዜ ወደ ምርጫ ዘመቻቸው ተመልሰዋል። መርማሪዎች በስር ላይ ስላለው ተጠርጣሪ የበለጠ ለማወቅ ጥረት እያደረጉ ነው። ደረጀ ደስታ የሚያቀርበውን አጭር ዘገባ እንደሚከተል ይቀርባል። በመካከለኛው ምዕራብ ክፍለ ግዛት ሚችጋን ውስጥ በምትገኘው ፍሊንት ከተማ በሚገኘው የከተማ አዳራሽ በተካሄደ ዝግጅት ትራምፕ በዌስት ፓልም ቢች ፍሎሪዳ የጎልፍ መጫወቻ ሜዳ ተጠርጣሪውን ታጣቂ የተጋፈጡትን የልዩ ደህንነት ጥበቃ አባላት አድንቀዋል። የፕሬዝደንቱ የልዩ ደህንነት ጥበቃ አባላትም አቅም እንደሚጠናከር ተናግረዋል። ዋ በጣም ትልቅ ተሞክሮ ነው። ቢሆንም ፕሬዚዳንት መሆን አደገኛ ነገር ነው። ትንሽ አደገኛ ነገር ነው። ሰዎች የውድድር መኪና መንዳት አደገኛ ነው ብለው ያስባሉ። አይደል? አይደለም። በጣም አደገኛ የሆነ ነገር አለ። ስለዚህ ደህንነቱ ይጠበቅ ማድረግ አለብን። ተጠርጣሪው ራያን ዌስሊ ሩት ትላንት፣ ሰኞ ለመጀመሪያ ጊዜ ፍርድ ቤት ቀርበው የነበረ ሲሆን ከዚህ በፊት በወንጀለኝነት ተፈረደበት ሆኖ ሳለ የጦር መሳሪያ ይዞ በመገኘቱና የተጭበረበረ የመሳሪያ ቁጥር ይዞ በመገኘቱ ተከሷል። ባለስልጣናቱ እንደተናገሩት ከተጠርጣሪው የሞባይል ስልክ የተገኘው መረጃ በጎልፍ መጫወቻ ሜዳ አጥር ውስጥ ባሉ ቁጥቋጦዎች ተደብቆ ለ12 ሰዓታት ያህል ሲጠባበቅ እንደነበረ ያሳያል። ኤፍቢአይ እና ሕግ አስከባሪ አጋሮቹ ተጠርጣሪው በቦታው ትቶት ይሆናል ያሉትን የኤሌክትሮኒክስ መሳሪያዎች እንዲሁም ያመለጠበትን ተሽከርካሪና ቀደም ሲል ሊኖርበት በነበረው በኖርዝ ካሮላይና እና በሃዋይ አድራሻው የተዋቸውን እቃዎች ለማግኘት የፍተሻ ማዘዣ በማግኘት ላይ ትኩረት ማድረጋቸው ተገልጿል። አድማጮቻችን የዜና እየተላለፍላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ካሜሮን የግድቧን ውሃ ስትለቅ የጎርፍ አደጋ ይደርስብኛል ስትል ናይጄሪያን አስጠነቀቀች። ናይጄሪያ አጎራቦቿ ካሜሮን ከትላልቆች ግድቦቿ እንደያዘ ውሃ እንደምትለቅ ማስታወቋን ተከትሎ የጎርፍ መጥለቅለቅ ስጋት እንደፈጠረባት ተናግራለች። ካሜሮን በቅርቡ በምዕራብና ማዕከላዊ አፍሪካ በጣለው ከባድ ዝናብ የተነሳ የግድብ ውሃ መልቀቅ እንደምትጀምር ያስታወቀች ሲሆን የናይጄሪያ ውሃ ጉዳዮች መስሪያ ቤት 11 ግዛቶች የጎርፍ መጥለቅለቅ እንደሚያሰጋቸው አመልክተዋል። ያ ይህ የአሁኑ የጎርፍ ስጋት የመጣው ቀደም ብሎ የናይጄሪያ ሰሜን ምስራቃዊ ቦርኖ ክፍለ ግዛት ግድብ ተደርምሶ ከባድ የጎርፍ መጥለቅለቅ በተጎዳበት በአሁኑ ወቅት መሆኑ ነው ሎትሮ የዝናብ እጥረት ያለባቸው ጠቅላላው የሳል አገሮች ካሜሮን ቻድ ማሊና ኒጀርም ጎርፍ ደርሶባቸዋል ካሜሮን የላግዶ ግድብ የያዘውን ውሃ የመጠነች መልቀቅ እንደምትጀምር ትላንት ማስታወቋን ናይጄሪያ ተናግራለች በመጨረሻ ምዕራባውያን አገሮች የኢራን ባለስልጣናት ላይ ማዕቀብ ጣሉ ዩናይትድ ስቴትስ፣ ካናዳና አውስትራሊያ ዛሬ ረቡዕ በኢራን ባለስልጣናት ላይ ማዕቀብ ጥለዋል። ባለሥልጣናቱ ማዕቀብ የጣለባቸው ከሁለት ዓመታት በፊት ሂጃቧን በተገቢ መንገድ አልተከናነበችም ተብላ በኢራን የሥነ ምግባር ፖሊስ ቁጥጥር ስር በዋለችበት ሕይወቷ ካለፈው ከማሳ አሚኒ ሞት ተከትሎ የተቃውሞ ሰልፎችን በማፈንና ሰዎችን በማሰር ተሳትፏል ተብሎ ነው። በዛሬው ማዕቀብ ተቃዋሚ ሰልፈኞችን በመግደልና በማሰር እንዲሁም ጋዜጠኞችን በማሰር የተወነጀሉ በርካታ ባለሥልጣናት ተካተዋል። አዲሱ ለውጥ አራማጁ የኢራን ፕሬዚዳንት ማሱድ ፔዚሽኪያን በሥነ ምግባር ፖሊስ በሴቶች ላይ የሚፈጸመውን ወከባ እንደሚያስቆሙ በምርጫ ዘመቻቸው ላይ ቃል ቢገቡም ከማሳ አሚኒ ሞት ወዲህ ፖሊሶች ሴቶችንና ልጃገሮችንም ሲያዋክቡ የሚያሳዩ ቪዲዮዎች ወጥተዋል። አድማጮቻችን፣ የምሽቱ ዜናዎች እነዚህን ይመስሉ ነበር። ለቀሪ ዝግጅቶች ወደ እንግዱ ልመልሳችሁ። አስማማው አየነውን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ ከአሜሪካ ድምጽ የሚተላለፍላችሁን የረቡ ምሽት የአማርኛ ስርጭታችንን ነው። ፕሮግራሙን በመምራት አብሬያቸው የማመሸው እንግዲህ ወልዴ ከስቱዲዮ ፕሮግራሙን የምትቆጣጠርልን ብርሃን ኃይሉ፣ የዌብና ማህበራዊ ሚዲያ አሰናጃችን አበባየው ገበያው፣ የምሽቱ ዋና አዘጋጅ ደረጀ ደስታ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤንስ ዳት ኮም እንዲሁም በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለምሽቶ ወዳዘጋጀ ነው አብይ ርዕስ ዘገባችን እናልፋለን። በጎንደር ከተማ ትናንት በነበረው የተኩስ ልውውጥ ሁለት ሰዎች ሲሞቱ ሶስት ሰዎች መቁሰላቸው ተነግረዋል። በታሪካዊቷ ጎንደር ከተማ ትናንት ደርሷል በተባለው የተኩስ ልውውጥ በሁለት ቤተ እምነቶች ላይ በደረሰው ጥቃት ሁለት ሰዎች ሲሞቱ ሶስት ሰዎች መቁሰላቸውን በኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ ተናግረዋል። ዋና ስራ አስኪያጁ ሊቀ ህሩ የአባ ዮሴፍ ደስታ ዛሬ ለአሜሪካ ድምጽ እንደተናገሩት በከተማዋ ዙሪያና በከተማ ውስጥ በሚገኙ አማኑኤልና ፈለገ ሕይወት ቤዛዊት ማርያም በተባሉ ቤተክርስቲያኖች አንድ አገልጋይና አንድ ተማሪ መሞታቸውን ተናግረዋል። የፈለገ ሕይወት ቤዛዊት ማርያም አስተዳዳሪ መሆናቸውን የነገሩን መላአከ ሕይወት መምህር አብይ ዘላለም እንደተናገሩት በቤተ ክርስቲያኑ ቅጥር ግቢ ውስጥ ያልታወቁ ያሏቸው የታጠቁ ሰው ኃይሎች ገብተው አንድ አገልጋይ ተኩሰው መግደላቸውና ሌላ አብሮት የነበረ ተማሪን ማቁሰላቸውን ነግረውናል። የጎንደር ከተማ አስተዳደር ዛሬ ከሰዓት በፌስቡክ ገጹ ባወጣው መረጃ ደግሞ በትናንትና ሁለት መስከረም ሰባት ሁለት ሺ አስራ ሰባት አመተ ምህረት በጸጥታ ችግር ምክንያት ተቋርጦ የነበረው የትራንስፖርት አገልግሎትና የንግድ ተቋማት አገልግሎት ዛሬ መስከረም ስምንት ሁለት ሺ አስራ ሰባት አመተ ምህረት በከተማው በሁሉም አካባቢዎች በተሟላ ሁኔታ መጀመሩን ገልጸዋል። ስጋት ገብቶናል ያሉ ነዋሪዎች ግን አሁንም ከቤት መውጣት አለመቻላቸውን አስታውቀዋል። አስቴር ምስጋናው ዘገባው ልካለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀህሩይ አባ ዮሴፍ ደስታ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ትላንት መስከረም ሰባት ሁለት ሺህ አስራ ሰባት ዓ ም በጎንደር ከተማና አካባቢዋ በነበረው የተኩስ ልውውጥ በአብያተ ክርስቲያናት ቅጥር ግቢ ውስጥ በነበሩ ሰዎች ላይ የሞትና የመቁሰል አደጋ መድረሱን ተናግረዋል። የዛዊት ማርያም ቤተ ክርስቲያን ላይ አንድ አቋቋም አዋቂ አቋቋም ተማሪ አገልጋይ ሞቷል። የአቋቋም መምህር ነው፣ በመምህርነት አያገለግልም እንጂ አቋቋም አዋቂ በጣም ቤተክርስቲያን አገልጋይ ሰው ሞቶብናል። እሱ ትናንት ተቀብሯል። እንደገና ደግሞ አማኑኤል ቤተ ክርስቲያን ላይ ሶስት ዲያቆናት ተመቶብናል ተማሪዎች ከሶስቱ አንዱ ህይወቱ አልፏል። ሁለቱም አሁን የመትረፋቸው ጉዳይ አጠራጣሪ ነው። በጣም የሚያሰጋን ያለው በጣም የእነሱ ከሞቱበት አካባቢ አሁን ካልኩሽ አካባቢ በአጠቃላይ ቤቱ የተመታው የተደረመሰው ምን ያለው በከባድ መሳሪያ ነው። በጎንደር ከተማ ውስጥ የሚገኘው ፈለገ ህይወት ቤዛዊት ማርያም ቤተ ክርስቲያን ስራ አስኪያጅ መሆናቸውን የነገሩን መልአከ ህይወት መምህር አብይ ዘላለም በበኩላቸው ትላንት ቅዳሴ በኋላ በቤተክርስቲያኑ ክርስቲያኑ ቅጥር ግቢ ውስጥ የገቡ ታጣቂዎች አንድ የቤተ ክርስቲያኑን አገልጋይ ገለው አንድ ተማሪ መቁሰላቸውን ተናግረዋል። የትኛው አካል የሆነኛ ያለውቀውም መሳሪያ የታጠቀ ቤተክርስቲያኗን ከባት ነበር። ከዛ አካባቢ ሁላችንም የራሳችን ህይወት ለማዳን ነው የተራወጥ ነው እና ከዛ መካከል ተማሪዎች ቁመት ማይሌት አድረው በየጎጆቸው ተኝተው ነበር። ተኩስ ገብቶ ሳይሆን ሌላ ነገር እንቅስቃሴ ፍጽሞ ሳይሆን ማይሌት ቁመት አድሮ ደክሞ ተኝቶ እያለ ነው እንግዲህ መተውት የሄዱና ጠበቃዎቹን ሳትነግራቸው የቤተ ክርስቲያኗን በር በጉባኤ ቤቱ ያለውን በር ሰብረው ነው የገቡ። ከዛ በኋላ ልዩ ከዛ አካባቢ ነው የነበረው ከቤተ ክርስቲያኗ ጎን ካለው ዶርም ነው ተኝቶ የነበረ። ከዛ መጥተው ሲደዋለኝ የሞተው መአዛ ሲሳይ ይባላል። የአቋቋም ተማሪ ነው። በቤተ ክርስቲያናችን ለሰባት አመት አቋቋምን ሲማር የቆየ ወንድማችን ነው። አንደኛው ደግሞ ከእሱ ጋር ተኝቶ የነበረው ሰሎሞን የሚባል ልጅ ነው ሁለት ተማሪዎች ታፍነው ነው ወስደዋቸዋለኝ። እነሱ ወይ ዛሬ ተለቀዋለኝ አለኝ። መረጃለኝ መመረጃ አለኝ። ቤተ ክርስቲያኑ ኃላፊ ቢሆነም በአካባቢ ያለ ያሉተኝ ብዙ ቤቶች ተደብድበዋለኝ። ከአካባቢ ትናንትና ምሽት የተቀበረ ህጻን እሱም የአስራ ስምንት አስራ ዘጠኝ ዓመት ህጻን እሱም ተቀብሯል። ምሸት የሞርተር ተባራሪ ነው ማታው የሚባለው ከቤተ ክርስቲያኑ አቅራቢያ እንደሚኖር የገለጸልን ይሁኔ ዳኛው የተባለ አንድ የአይን እማኝ ትላንት በነበረው የተኩስ ልውውጥ በከባድ መሳሪያ የተመቱ መኖሪያ ቤቶች መመልከቱን ተናግሯል። ቤዛዊት ማርያም ከአስራ ሁለት ሰዓት ጠዋት ጀምሮ በከባድ መሳሪያ ስንደበደብ ነው ያረፈድነው። እኔ እዛ የቤተ ክርስቲያኗ ጎረቤትም የራሴ ቤት ውስጥ ነው መኖረው። ብዙ ነው የተመታ፣ በጣም ብዙ ወድሟል። ምንም እንደው ዊትነስ ራሱ መላክ ይቻላል፣ በአይን ምናምን በጣም ብዙ ውድመት ነው የደረሰ። ነጽዋንም ከቤታችን ቁጭ ብለን አሁን የኔ ቤት ሰርቪሶቹ ብትንትን ብለዋል፣ መስታየት ሁሉ ተፈረካክሷል። ጎረቤቶቼ ጣራ በሙሉ ተነስቷል። በግራ በቀኝ ያሉት ጎረቤቶቼ፣ ፊት ለፊት ያሉት፣ ከኋላም ያሉት ኦሎሞስት ሁሉ በጎንደር ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል ባለሙያ መሆናቸውን የገለጹልን ስማቸውን እንዳንጠቅስ ድምፃቸውንም እንዳንጠቀም የገለጹልን ታማኝ የመረጃ ምንጭ ትላንት እርሳቸው እስከ ነበሩበት ድረስ ወደ ሆስፒታሉ አስር ያህል ሰዎች ቆስለው መግባታቸውን ለአሜሪካ ድምጽ ተናግረዋል። ከመካከላቸው ሕይወታቸው ያለፈ ስለመኖራቸው ግን ከመግለጽ ተቆጥበዋል። የጎንደር ከተማ አስተዳደር ዛሬ ከሰዓት በፌስቡክ ገጹ በወጣው መረጃ በትላንትና ሁለት መስከረም ሰባት ሁለት ምረት በጸጥታ ችግር ምክንያት ተቋርጦ የነበረው የትራንስፖርትና የንግድ ተቋማት አገልግሎት ዛሬ መስከረም 8 2017 ዓ.ም በተሟላ ሁኔታ መጀመሩን ገልጿል። በደህንነት ስጋት ምክንያት ስማቸውን በይፋ እንዳን ጠቅስ የጠየቁ የከተማዋ ነዋሪ ግን እስከ ዛሬ መስከረም 8 ከሰዓት በኋላ ድረስ ምንም አይነት እንቅስቃሴ አለመጀመሩ ነግረውናል። አሎጣን ምክንያቱም ለመውጣት ቢያንስ ወይ ያለው አስተዳደሩ ወጥቶ ውጡ ወደ ስራ ሰላም ነው ምን ብሎ ሊነግር ይገባለኝ ለህዝቡ እና ይህ መረጃ ስለሌለ ያው ትናንት ጀምሮ እንደተቀመጥ። ማለት ድንገት ከአስራ ሁለት ሰዓት ጀምሮ ትናንት ተኩስ ተከፈተ። ሁሉም ሰው ቤቱ እንደተዘጋ ቀረ ቀረ። በቃ ከዚያ በኋላ ያ ለምን ተኩስ ተከፈተ? ለምን ቆመ፣ አሁንስ ያለው ምንድን ነው ስለሚለው ነገር ምንም አይነት መረጃ የለም። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ ሕሩያን አባ ዮሴፍ ደስታም በከተማው ጉዳት እንደደረሰባቸው የተጠቀሱ አብያተ ክርስቲያናትን ሄደው ለመመልከት እንዳልቻሉ ተናግረዋል። ቀበሌ ሶስት ደግሞ አንድ ቤት ላይ ጉዳት ደርሶ ወደ አምስት ቤተሰቦች ከባድ ጉዳት ደርሶባቸው ሆስፒታል እየታከሙ እንደሆነ ነው ኢንፎርሜሽን የደረሰን። ወጥተን ከቦታው ድረስ ለመሄድ ግን ትራንስፖርትም ስለሌለ እኛም መንቀሳቀስ ስለማንችል ድረስ መሄድ አልቻለም ወይ ዛሬ ከሰዓት ካሊያም ደግሞ ነገ ጠዋት ሄደን የደረሰውን ጉዳት መጠን እናያለን ይለናል። ጎንደር ከተማ በሚገኙ አብያተ ክርስቲያናት እና በሌሎች አካባቢዎች የትላንቱ ግጭት ተከትሎ ደረሰ የተባለውን ጉዳት ለማጣራት እና ተጨማሪ መረጃ ለማግኘት የጎንደር ከተማ አስተዳደር ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አየልኝ ታክሎ የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምክንያት ምላሻቸውን ማካተት አልቻልንም። በንጹሀን ዜጎች ላይ እየደረሰ ያለውን ጥቃት በተመለከተ ትላንት ዋሽንግተን ለሚገኙ የአሜሪካ ድምጽ ባልደረቦች አስተያየታቸውን የሰጡት የአማራ ፋኖ ጎንደርዝ መምሪያ አስተዳዳሪ ኃላፊ ነኝ ያሉት አቶ አንተነህ ድረስ የመንግስት ኃይሎችን ወንጅለዋል። ከፌዴራል መንግስቱ ተጨማሪ መረጃ ለማግኘት ለመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የእጅ ስልክ ላይ ዛሬም ብንደውልም ስልኩ ባለመነሳቱ ምክንያት አስተያየታቸውን ማካተት አልቻልንም። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ከዚህ ቀደም ለቀረበ ተመሳሳይ ውንጀላ በሰጡት ምላሽ የመንግስት ኃይሎች ሲቪሎችን የሚጠብቁበት ሕጎች እንዳሏቸው ጠቅሰዋል። የመከላከያ ሰራዊትና አጠቃላይ የመንግስት ኃይሎች ሲቪሎችንና የሲቪል ተቋማትን ኢላማ ያደረገ ጥቃት እንደማይፈጽሙም ተናግረዋል። ሰራዊቱ እርምጃ የሚወስደው የሰላማዊ ሰዎችን ደህንነት በሚጠብቅ መልኩ ነው በማለት ማብራራታቸውም ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው። አስቴር ምስጋናውን ላደረሰችን ዘገባ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱና አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከሶስት ዓመታት በላይ ከሥራ ገበታ ታግደናል ሲሉ የትግራይ ክልል ተወላጅ የፌዴራል ፖሊስ አባላት አስታወቁ። በ2013 ዓ ም በትግራይ ክልል ሕግ ለማስከበር በሚል መንግሥት ያሰማራቸው የትግራይ ክልል ተወላጅ የፌዴራል ፖሊስ አባላት መንግሥት በዛው ዓመት ሰኔ ወር ላይ ክልሉን ለቆ ሲወጣ ትቶን በመውጣቱ ከሶስት ዓመታት በላይ ያለ ደሞዝና ሥራ ተቀምጠናል ሲሉ ቅሬታ አሰምተዋል። 465 የሚሆኑት የፖሊስ አባላት የፌዴራል ፖሊስ ከፕሪቶሪያው ስምምነት በኋላ ወደ ሥራቸው እንዲመልሳቸው ቢጠይቁም ምላሽ አለማግኘታቸውን ተወካዮች ለአሜሪካ ድምፅ ገልጸዋል። በጉዳዩ ላይ ከፌዴራል ፖሊስ ከክልሉ ጊዜያዊ አስተዳደርና የኢትዮጵያ እንባ ጠባቂ ተቋም ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ቅድሚያ ለሰብአዊ መብት የተባለ ተቋም በበኩሉ በፕሪቶሪያው ስምምነት መሠረት ወደ ሥራ ገበታቸው መመለስ ይገባቸዋል ብሏል። ሙልጌታ አጽበአ ዝርዝሩን ያሰማናል። ኮማንደር ግርማይ ካሳ ከ16 ዓመታት በላይ በፌዴራል ፖሊስ የወንጀል መከላከል ዘርፍ እንዳገለገሉ በመግለጽ በሰሜን ኢትዮጵያው ጦርነት ወቅት በ2013 ዓ ም የትግራይ ክልልን ለማረጋጋት በሚል በፌዴራሉ መንግስት ወደ ክልሉ እንደተላኩ አስታውሰዋል። ሆኖም ግን መንግስት ክልሉ ለቆ ሲወጣ በክልሉ የነበሩ የትግራይ ተወላጅ የፌዴራል ፖሊስ አባላት ትቷቸው እንደወጣ ይናገራሉ። ሕግ ለማስከበር ተብለን በሦስት ዙር ወደ ትግራይ ተልከናል። የሰኔ ወርም እዛ እያለን ደሞዛችን ወስደናል። ሰኔ 21 2013 ዓመተ ምህረት ፌዴራል መንግስት ከትግራይ ለቆ ሲወጣ ለኛ ትቶን ነው የወጣ። እኛ የነገረን አካልም የለም የምናውቀው ነገርም አልነበረ። ከዛ በኋላ ጦርነት ነው፣ ሁሉም ነገር ዝግ ነው፣ ስልክም የለም መንገድም ዝግ ነው። ጦርነት ስለሆነ የት አላችሁ ብሎም የጠየቀን አካልም አልነበረም። ከሰላም ስምነት በኋላ ግን ለተለያዩ አካላት ጥያቄችን አቅርበናል። ለትግራይ ክልል ጊዜያዊ መንግስት ሁለት ጊዜ ለትግራይ ፖሊስ ኮሚሽን ሁለት ጊዜ፣ ለፌዴራል ፖሊስ ኮሚሽን ሁለት ጊዜ ለህዝብን እንባ ጠባቂ ተቋምም ጥያቄያችን አቅርበናል። 465 የፌዴራል ፖሊስ አባላት ወደ ስራ እንዲመለሱ በተደጋጋሚ ቢጠይቁም እስካሁን መፍትሄ አለማግኘታቸውን ኮማንደር ግርማይ አስረድተዋል። ዋና ሳጅን መብራቱ አሰፋ የተባሉ በበኩላቸው ለ15 ዓመታት በፌዴራል ፖሊስ ተቋም እንዳገለግሉ ገልጸው ሆኖም በአሁኑ ጊዜ ከቤተሰቦቻቸው ጋር ችግር ላይ እንደወደቁ ተናግረዋል። ህዳሴ ግድብ ዘጠኝ ዓመት ተቀምጫለሁ። ባለቤቴም የፌዴራል ፖሊስ አባል ነች። ህፃን ይዘን የአስር ወር ህፃን ይዘን ስለመጣን አሁን የሁለታችን ደሞዝ ምንም መታደሪያ ያለንም ነው። የ3 አመት ከአንድ ወር ደሞዝ ሲቆም ምን ያህል ተጽኖ እንዳለ ይታወቃል ማለት ነው። ለሀገርም ቢሆን ለህዝብም ቢሆን ለኛ ለግለሰው ለተጎጂዎች በጣም ትልቅ ተጽኖ አለው። በጣም ተቸግረን ወድቀን ክፉ ሁኔታ ላይ ነው የምንገኘው። ለኢትዮጵያ እንባ ጠባቂ ተቋም ጉዳዩን እንዳሳወቁና ተቋሙም ከፌዴራል ፖሊስ ማብራሪያ መጠየቁን የገለጹት ደግሞ ረዳት ኢንስፔክተር ቅብአተ ገብረመድህን ናቸው። ፌዴራል ፖሊስ ለእንባ ጠባቂ ተቋም በሰጠው ምላሽ የፖሊስ መኮንኖችና አባሎቹ በስነ ምግባር ጥሰትና በኩብለላ ከሰው ኃይል የተቀነሱ መሆናቸው መግለጹም ረዳት ኢንስፔክተር ቅብአተ ገብረመድህን አስረድተዋል። በመንግስት ስራ የተሰማራና ራሱ መንግስት ትቶን የወጣ አባሎች እንጂ ኮብላይ አይደለንም ሲሉ ምላሽ ሰጥተዋል። እኛ አልከወለልንም ምክንያቱም ከውላይ የሚባለው በፌዴራል ፖሊስ ሕግና ደንብ መሰረት አንድ አባል ከውልላል ወይም ከስራ ገበታው ጠፍቷል ሊባል የሚችለው ክስ ቻር ሲሞላበት ብቻ ነው። ክስ ቻር ተሞልቶበት በሚመለከቱ አመራሮች ከውላይ ተውለ ሲታመንበት ነው ከውላይ ሊሆን የሚችለው ወይም ከስራው ሲጠፋ ነው። እኛ ግን ከስራ አልጠፋንም፣ በስራ ላይ ያለን ነው። ፌዴራል መንግስት ሰኔ 21 2013 ትትን የሄደው እስካሁን ድረስም እኛ በስራ ላይ እንዳለን አድርገን ነው የምንቆጥረው፣ በስራ ላይ ስላለን ነው። የሶስት አመትና አንድ ወር ደሞዝ ይገባና ብለን እየጠየቅን ያለውና እኛ እኮ ላይ አደለን አልከወለንም የሚለው እኛ ኢትዮጵያ ስናገለግል ነው የቆየ ነው። እንደ አቅማችን ከአምስት አመት እስከ ሰላሳ ስምንት አመት ያገለገሉ አባላትና አመራር ያለው ነው የትግራይ ተወላጅ ወደ መቀሌ የተላከው በአሁኑ ጊዜ ዋና ጥያቄያቸው ወደ ስራ ገብታ መመለስና ያልተከፈላቸው ደሞዝ እንዲከፍላቸው መሆኑን ኮማንደር ግርማይ ካሳ ገልጸዋል። በስራ ላይ ያለንም በቀለም፣ በዘር፣ በብሄር፣ በጾታ በቋንቋ በሃይማኖት፣ በፖለቲካ አመለካከት ልዩነት ሳናደርግ ሕግና ደንብ መሰረት በማድረግ እያገለገልን ቆይተናል። አሁን ተቋማችን ችግራችን ተገንዝቦ አንደኛ ያልተከፈለን ደሞዛችን እንዲከፈለን፣ ሁለተኛ ወደ ሥራ ገበታችን እንዲመልሰን ሶስተኛ ደግሞ ጡረታ የደረሱ አመራሮችን የጡረታ መብታቸው እንዲከበርላቸው ብለን ነው የምንጠይቀው ያለን። በሰብአዊ መብቶች ዙሪያ የሚሰራውና የቅድሚያ ለሰብአዊ መብቶች የተባለ ተቋም ምክትል ዳይሬክተር አቶ መብርሄ ብርሃነ በፕሪቶሪያው ስምነት መሰረት እነዚህ ሰዎች ወደ ቀድሞ ስራቸው ሊመለሱ ይገባል ሲሉ ተናግረዋል። በትግራይ ክልል በነበረው ጦርነት ጸጥታ ለማስከበር በሚል አዲስ አበባ ከሚገኘው የሸዳን ፖሊስ ወደ ትግራይ ክልል የተለያዩ ከተሞች የተሰማሩ ስለመሆናቸው የሚታወቅ ጉዳይ ነው። ነገር ግን ከፊቶራዊ ሰላም ስምምነቱ በኋላ እነዚህ እና ሌሎች ወደ ስራቸው ያልተመለሱ ነበሩ የትግራይ ተወላጆች በቅርብ ጊዜ ወደ መደበኛ ስራቸው እንደመለሳቸው የሚታወቅ ነው። ይህም ጥሩ መበርታታት ያለበት ነገር ነው። ሰኔ ሁለት ሺህ አስራ ሶስት የፌዴራል መንግስት ይዟቸው አልሄደም። ስለሆነም እዛው ቀርቷል። ከስምነቱ በኋላ ወደ ስራቸው መለስ ሲገባቸው እስካሁን ወደ ሁለት አመት አጠቃላይ ወደ ሶስት አመት መፍትሄ አጥተው በመንከራተት ላይ ይገኛሉ፣ ከነ ቤተሰቦቻቸው ማለት ነው። ስለሆነ የፌደራልና የትግራይ ጊዜያዊ አስተዳደር በመነጋገር ወደ ስራ ገበታቸው መመለስ አለባቸው። በዚሁ ጉዳይ ከፌዴራል ፖሊስ ኮሚሽን ከክልሉ ጊዜው አስተዳደር ከኢትዮጵያ ሕዝብ እንባ ጠባቂ ተቋምና ከመንግስት ኮሚኒኬሽን አገልግሎት ምላሽና ማብራሪያ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። የአሜሪካ ድምፅ የፌዴራል ፖሊስ ታህሳስ 29 ቀን 2016 ዓ ም ለኢትዮጵያ ሕዝብ እንባ ጠባቂ ተቋም የጻፈውን ደብዳቤ ተመልክቷል። ከተጠቀሱት 465 መኮንኖችና አባሎች አምስቱ ወደ ተቋሙ ያልተመለሱት በጡረታ ምክንያት መሆኑን አመልክቷል። የቀሩት ግን በዲሲፕሊን ጉድለት ወይም ኩብለላ ብሎ በገለጸው ጥፋት ተከሰው መሆኑን ጠቅሷል። አቤቱታ ያቀረቡት የፖሊስ መኮንኖችና አባሎች ግን መንግስት መቀለ ከተማ ለቆ በወጣ በዚያን ወቅት ትቶን ወጥቷል በማለት ይህን ምላሽ አይቀበሉም። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም ሙልጌታ ጽባሃን እናመሰግናለን። ከአሜሪካ ድምፅ ስርጭታችን ይቀጥላል። በሶማሌ ክልል በአንድ መስጊድ ላይ በተፈጸመ ጥቃት ስድስት ሰዎች ተገደሉ። በኢትዮጵያ ሶማሌ ክልል በዋርዴር ከተማ በአንድ መስጊድ ላይ በተፈጸመ ጥቃት ስድስት ሰዎች መገደላቸውን ነዋሪዎችና ባለስልጣናት አስታውቀዋል። ሰለባዎቹ የሃይማኖት ተማሪዎች ሲሆኑ ከጎሳ ጸብ ጋራ በተያያዘ ኢላማ ሳይደረጉ እንዳልቀረ በማህበራዊ ሚዲያ የሚነገረውን ባለስልጣናት ሳያረጋግጡ ቀርተዋል። የቪኦኤ የአፍሪካ ቀንድ ባልደረባ ሀሩን ማሩፍ ያዘጋጀው ዘገባ ነው፣ እንደሚከተለው ይቀርባል። የሶማሌ ክልል ባለስልጣናት ና ነዋሪዎች እንደገለጹት የጥቃቱ ሰለባዎች ዛሬ ማለዳ በዋርዴር ከተማ በሚገኝ መስጊድ የሃይማኖት ትምህርት በመከታተል ላይ ነበሩ። የሶማሌ ክልል የጸጥታ ኃላፊ ዳይብ አህመድ ጥቃት መፈጸሙን ለቪኦኤ የሶማሌኛ ቋንቋ አገልግሎት አረጋግጠዋል። መንግሥት በጎሳዎቹ መካከል ድርድር እንዲደረግ ማድረጉንና በጎሳ ጸብ ምክንያት ጥቃቱ ተፈጸመ መባሉ ላይ ጥርጣሬ እንዳላቸውም አስታውቀዋል። ሁኔታውን ሊጠቀሙ የፈለጉ ባላቸው ቡድኖች ላይም ባለስልጣኑ ጣታቸውን ጠቁመዋል። በተፈጠረው ክስተት አዝነናል፣ ሐዘናችንም ገልጸናል። ስድስት ሰዎች መገደላቸውን አረጋግጠናል። ገዳዮቹ አንድ የተወሰነ አጀንዳ እንዳላቸው እናምናለን። በዋርዴር ለሚገኙ የሃይማኖት መሪዎችና ሽማግሌዎችም አስታውቀናል። ኃላፊው ሰለባዎቹ ከጎሳ ጸብ ጋር ግንኙነት የሌላቸው ሲቪሎች ናቸው ሲሉም ተናግረዋል። የመንግሥት የጸጥታ ኃይሎች ጥቃት ፈጻሚዎቹን በቁጥጥር ስር እንደሚያውሉ ተስፋ እንዳላቸውም ገልጸዋል። ጥቃቱ በቅርቡ በአካባቢው ከተፈጠረው የጎሳ ጸብ ጋር ግንኙነት ይኖረው እንደው የተጠየቁት የጸጥታ ኃላፊው በርካታ ፍንጮችንና ጥቆማዎችን በመከታተል ላይ እንደሆኑ አስታውቀዋል። ለምሳሌ ከአልሻባብ ጋር ግንኙነት ያላቸው ሰዎች ሊሆኑ ይችላሉ። አሸባሪዎች ማኅበረሰቡ ላይ ተጽዕኖ እንደሚያደርጉ እናምናለን። ውዝግቡ እንዲቀጥል ይሻሉ። የፖለቲካ ፍላጎት ያላቸውና በመንግስት ለማላከክ የሚሹ ሌሎች ቡድኖችም ሊሆኑ ይችላሉ። ሲቪሎችን መግደል የአሸባሪዎች ተግባር ነው ሲሉም የጸጥታ ኃላፊው ዲያብ አህመድ ተናግረዋል። ግድያው በዋርደር የሚገኙ ነዋሪዎችን ማስደንገጡም ታውቋል። በዋርደር ከተማ የሚገኙ ምሁራን ክስተቱ ሁኔታዎችን እንዳያባብስ ጥረት እንዲያደርጉ የጸጥታ ኃላፊው ጠይቀዋል። አጥቂዎቹን የጸጥታ ኃይሎች በቁጥጥር ስር እንደሚያውሉም ተናግረዋል። በአሁኑ ወቅት የሶማሌ ክልል በኢትዮጵያ ሰላማዊ የሆነ ክልል ነው ሲሉም የጸጥታው ኃላፊው ጨምረው ተናግረዋል። የአዲስ አበባ ዩኒቨርሲቲ የትግርኛ ቋንቋ ትምህርትን የማቋረጥ ውሳኔ ተቃውሞ ገጠመው። የአዲስ አበባ ዩኒቨርሲቲ ላለፉት 30 ዓመታት ሲያስተምረው የነበረውን የትግርኛ ቋንቋ ትምህርትን ለማቋረጥ ያሳለፈው ውሳኔ ትክክል አይደለም ሲሉ ባለሙያዎች ተቃወሙ። የመቀለ ዩኒቨርሲቲ ባለሙያዎች ለአሜሪካ ድምፅ በሰጡት አስተያየት የዩኒቨርሲቲው ውሳኔ በትግራይ ባህል፣ ቋንቋና ስነ ቃል ዙሪያ ሲደረጉ የነበሩትን የምርምር ስራዎች ያጎድላል በማለት ተናግረዋል። ዩኒቨርሲቲው በበኩሉ የራስ ገዝ ከፍተኛ የትምህርት ተቋም ከመሆኑ ጋር ተያይዞ የፕሮግራሞች ክለሳ ማድረጉን ገልጾ አሳታፊ ባለው የዳሰሳ ጥናት ላይ ተመስርቶ አስራ አራት ፕሮግራሞች እንዲቋረጡ መወሰኑን አስታውቋል። ትግርኛ ቋንቋና ፍልስፍና ከተቋረጡት ፕሮግራሞች መካከል መሆናቸውን ለአሜሪካ ድምፅ አብራሩት የዩኒቨርሲቲው የኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ሳምሶን መኮንን ለፕሮግራሞቹ መቋረጥ ዋናው ምክንያት የሚማር ተማሪ መጥፋቱ ነው ብለዋል። ገብረ ሚካኤል ገብረ መድን ዝርዝሩን ያቀርብልናል። በ2016 ዓ ም የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ የተደራጀው የአዲስ አበባ ዩኒቨርሲቲ በዛው ዓመት የራሱን የሴኔት ሕግና የአምስት ዓመት ስትራቴጂክ ዕቅድ ማውጣቱን የዩኒቨርሲቲው የኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ሳምሶን መኮንን ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግረዋል። ተቋሙ ያለበትን አጠቃላይ ቁመና በሚመለከት የዳሰሳ ጥናትና ግምገማ በማድረግም የሚያስተምራቸውን ፕሮግራሞች መከለሱን ገልጸዋል። በአዲስ አበባ ዩኒቨርሲቲ ያለው ፕሮግራም በአጠቃላዩ ግምገማ ተካሄደበት። ግምገማ ሲካሄድ መጀመሪያ ራሳቸው ትምህርት ክፍሎች ናቸው ግምገማ መርጅ ማድረግ ያለባቸው ፕሮግራሞች አሉ፣ የሚቀላቀሉ ማለት ነው። ባሉበት ደግሞ መቀጠል ያለባቸው ፕሮግራሞች አሉ። ለጊዜው ደግሞ እስቲ መቋረጥ ያለባቸው ፕሮግራሞች አሉ ተብሎ አይዴንቲፋይ ተደረገ። በዚህ ሁኔታ ወደ አስራ አራት ፕሮግራሞች እንግዲህ ለጊዜው እንዲቋረጡ ነው የተደረገው። በተደረገው ክለሳ መሰረት እንዲቋረጡ ከተደረጉት አስራ አራት ፕሮግራሞች መካከል ፍልስፍናና የትግርኛ ቋንቋ እንደሚገኙባቸው የተናገሩት ዶክተር ሳምሶን ዋናው ምክንያትም ላለፉት አምስት ዓመታትና ከዚያ በላይ ለሆነ ጊዜ በእነዚህ ፕሮግራሞች ለመማር ያመለከተ ተማሪ አለመኖሩ እንደሆነ ጠቅሰዋል። ላለፉት ለምሳሌ አምስት እና ከዚያ በላይ ዓመታት ምንም ተማሪ አፕላይ ያላደረገበት ተማሪዎች በራሳቸው ያልመረጧቸው ማለት ነው። ሰው ተማሪ አልፈለጋቸው፣ ለጊዜው ማቋረጥ አለባቸው ነው። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የመቀለ ዩኒቨርሲቲው መምህር አቶ አብርሃ ሀይለእዝጊ በበኩላቸው የአዲስ አበባ ዩኒቨርሲቲ በተለይም የትግርኛ ፕሮግራምን ለማቋረጥ የሰጠው ምክንያት አሳማኝ አይደለም ብለዋል። ወደ ትምህርት ክፍሉ የሚቀላቀሉት ተማሪዎች በዋናነት የሚመጡት ከትግራይ ክልል እንደሆነ የሚናገሩት መምህሩ፣ በተጠቀሱት ዓመታት ደግሞ ክልሉ በቀውሱ ውስጥ እንደነበረ ይታወቃል ይላሉ። አመት ትግራይ የነበረችበት ሁኔታ ይታወቃል። ከትግራይ ጦርነት ላይ ነው የነበረችው። ከትግራይ የሚሄድ ለሌላ ዲፓርትመንት ለትግርኛ ብቻ ሳይሆን ለሌላ ዲፓርትመንት ከትግራይ የሚሄድ ተማሪ አልነበረም። ትግርኛ ደግሞ በልዩ በተለየ ሁኔታ ከትግራይ ብቻ ስለሚገባበት ለተከታታይ አመት ተማሪዎች የሚ ስላልገቡበት እንዘጋዋለን የሚለው አሳማኝ ምክንያት አይደለም። ከዘንድሮ ጀምሮ ነው መታየት የነበረበት። የተቋሙ የኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ሳምሶን በበኩላቸው ትግርኛን ጨምሮ አስራ አራቱም ፕሮግራሞች ከአምስት ዓመትም ቀድመው የቅበላ አቅማቸው እየቀነሰ መምጣቱን ገልጸው ተማሪ ካልፈለጋቸው ምን ማድረግ ይቻላል ሲሉ ይጠይቃሉ። አምስት አመት ብቻ እኮ አይደለም። ትግረኛ እኮ ስድስተኛና ሰባተኛ ስምንተኛ አመት ላይ እነዚህም ፕሮግራሞች አስራ አራቱንም ኮሌክቲቭሊ ስታያቸው እየቀነሰ ሄዱ። በራሱ የከሰመ ነው እንጂ ዩኒቨርሲቲው የዘጋው አይደለም። ያቋረጠው አደለም። ስለዚህ የተማሪ ፍላጎት ነው የሌለው። ተማሪ ደግሞ አለም ማርም ካለ አስገድደ የምታስተምርበት ጊዜ አደለም። በመቀለ ዩኒቨርሲቲ የትግርኛ ቋንቋና ስነ ጽሁፍ መምህር የሆኑት አቶ ፈቃዱ ገብረ እግዚአብሔርም ዩኒቨርሲቲዎች የመማር ማስተማር፣ የህብረተሰብ አገልግሎትና የምርምር ተግባራትን ማከናወን የሚሉ ሦስት ተልእኮዎች እንዳሏቸው ገልጸው አንድ ዩኒቨርሲቲ ትምህርት ቤት ብቻ ስላልሆነ ተማሪዎች አላገኘሁም ብሎ ፕሮግራም ሊዘጋ አይገባውም በማለት ሞግተዋል። የአዲስ አበባ ዩኒቨርሲቲም ወደ ትግርኛ የትምህርት ክፍል የሚገቡ ተማሪዎች እንኳን ቢያጣ ፕሮግራሙን ሳያቋርጥ ሌሎቹን አገልግሎቶች መስጠት ይችል ነበር ብለዋል። ከመማርና ማስተማር በተጨማሪ የምርምር ስራዎችና የህብረተሰብ አገልግሎት የሚባሉ አሉ። የኮሚኒቲ ሰርቪስ ደግሞ በዛ ባሉ የትግራይ ተወላጆች አንዳንድ ስራዎች የኮሚኒቲ ሰርቪስ አገልግሎት ለመስራት ይችሉ ነበር። ትንሽ ተነጋሪ በሀገራቸው ቁጭን ተነጋሪ በሌለበት ጀርመኖች የአንዳንድ ምርምሮች እንዲሰሩበት ብለው ራሳቸው እየተማሩበት ነው ዲፓርትመንት ከፍተዋል። የገዝ እንደዛ ባለበት ዓለም ውስጥ አሁን መልኩን መቀየር ሲገባ እንዲሁ ተዘግተው በቃ አያስፈልግም ተብሎ እንዲሁ በትግራይ ብቻ ታጥረው እንዲቀር ማድረግ ተነጋሪው ሀገሪቱ እንደማይመለከተው አይነት እንደ መቁጠር ይመለከታል በአንድ ምክንያት የተደረገው እሱን ተማሪዎች የሉበትም በሚል ስለዚህ ሌሎች ተግባሮችን ሌሎች ስራዎችን መስራት እንደሚችል ግምት ውስጥ የገባ አልመሰለኝም በእኔ አስተያየት ማለት ነው አቶ አብርሃ ሀይለዝጊም የትግርኛ ፕሮግራም በመቋረጡ በጥናትና ምርምር የሚያጎድለው ነገር ይኖራል ባይ ናቸው ቋንቋ ማለት የአንድ ማህበረሰብ ማንነት፣ የአንድ ማህበረሰብ ባህል፣ የአንድ ማህበረሰብ መስተጋብር አኗኗር፣ የአንድ ማህበረሰብ አስተሳሰብም ጭምር ስለሆነ አንድ ቋንቋ ሲዘጋ የዚህ ማህበረሰብ ሁለመናውን ጥናት መዝጋት ማለት ነው። ጥናት እንዳይደረግበት ማድረግ ማለት ነው። ተማሪ ልታጣት ይችላለህ፣ በተለያየ ምክንያት፣ ቅድም እንዳልነው በተጨባጭ ምክንያት ተማሪ አዲስ ዩኒቨርሲቲ ሂደ የሚማር ከትግራይ የሚሄድ ተማሪ ታጥቶ ሊሆን ይችላል። ግን የትግራይ ባህል፣ የትግራይ አስተሳሰብ ፍልስፍና፣ የማህበረሰብ ፍልስፍና፣ አኗኗሩ፣ የፎክሎሩ፣ የባህል ጥናቱ ለማጥናት ማን ማን ከለከለ? ለመዝጋት ለምን ለምን? ተራራ ጥቅት የሚለው ስታነሳ ነው እኮ ሌላ ጥያቄ የሚጭርብህ ነው ምልህ ዶክተር ሳምሶን በበኩላቸው አንድ የከፍተኛ ትምህርት ተቋም ከጊዜው ጋር መራመድ አለበት፣ ፍላጎትን መሰረት ያደረገ ስራም ማከናወን ይጠበቅበታል ይሉና ከዚህ አመት ጀምሮ የሚቋረጡት አስራ አራቱም ፕሮግራሞች ወደፊት ፍላጎቱ ከመጣና ተማሪዎችን ማግኘት ከተቻለ ውሳኔው ዳግም የሚታይበት እድል እንደሚኖር ገልጸዋል። ለጊዜው ነው ለጊዜው። አዎ አዝሎን ጋር ዲማንድ ደግሞ ካለ ለጊዜው ተቋረጡ ማለት ሬዚም ያደርጋል ማለት ካለ ተማሪ ካለ ላይ የሚያደርግ ተማሪ ካለ ኮንሲደር የሚደረግበት እድል ይኖራል። የትግርኛ ፕሮግራም በአዲስ አበባ ዩኒቨርሲቲ በሁለተኛ ትምህርትነት ወይም በማይነር ደረጃ መሰጠት የጀመረው በሺ ዘጠኝ መቶ ሰማንያ ሰባት ዓመተ ምሕረት ሲሆን በዋና ትምህርትነት ወይም በሜጀር ደረጃ ደግሞ በሺ ዘጠኝ መቶ ዘጠና ዘጠኝ ዓመተ ምሕረት መሰጠት እንደጀመረ ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን፣ አዲስ አበባ። ገብረ ሚካኤል ገብረ መድኅንን ላደረሰን ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ በአሜሪካና በቻይና መካከል ያለውን የንግድ ውዝግብ ይመለከታል። በአሜሪካና ቻይና የንግድ ውዝግብ መሀል የሚጣለው ታሪፍ የአሜሪካ ሸማቾች ላይ ተጽዕኖ ያሳድራል ሲሉ ተንታኞች ተናገሩ ይላል ዘገባው። የባይደንና የትራምፕ አስተዳደሮች ቻይና ፍትሐዊ ያልሆነ የንግድ አሰራር በመከተል ዓለም አቀፍ ገበያዎችን ተመሳስለው በተሰሩና ርካሽ በሆኑ እቃዎች ታጥለቀልቃለች ሲሉ ይከሷታል። ተንታኞች እንደሚሉት ደግሞ ሁለቱም ፕሬዝደንታዊ እጩዎች ለቻይና ድርጊት ምላሽ ለመስጠት እና የዩናይትድ ስቴትስን ምርት ለማሳደግ ታሪፍን እንደ አማራጭ ይጠቀማሉ። የአሜሪካ ድምጿ ኤሊዛቤት ሊ ይህ የንግድ ውዝግብ በአሜሪካ ሸማቾች ላይ የሚያደርሰውን ጉዳት ተመልክታ ያደረሰችንን ዘገባ ስመኝሽ የቆየት አቅርበዋለች። ይህ በቻይና የተመረተ የብስክሌት ደወል አሁን ዋጋው ስድስት የአሜሪካ ዶላር ሲሆን በሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ የቀረበው የተጨማሪ ቀረጥ እቅድ ተግባራዊ ከሆነ ዘጠኝ የአሜሪካ ዶላር ከ60 ሳንቲም ሊያወጣ ይችላል። በሌሎች ሀገራት ላይ ቀረጥ እንጥላለን። በመጨረሻ ሌሎች ሀገሮች ከሰባ አምስት ዓመታት በኋላ ለዓለም ላደረግነው ነገር ይከፍሉናል። በአንዳንድ ሁኔታዎች ደግሞ ቀረጡ ከበድ ያለ ሊሆን ይችላል። ይህ ማለት በትራምፕ እቅድ መሰረት ቻይና ሰር የሆኑ ምርቶች እስከ 60 በመቶ ቀረጥ ሊጣልባቸው ይችላል። በሌሎች ሀገራት ላይ ደግሞ እስከ 20 ከመቶ የሚደርስ ቀረጥ በጅምላ እንደሚጣል ትራምፕ ተናግረዋል። ትራምፕም ሆኑ የዲሞክራት ፓርቲ ፕሬዚዳንታዊ እጩ ካማላ ሃሪስ የስራ እድሎችን ወደ አሜሪካ መመለስ እንደሚፈልጉ ገልጸዋል። በቻይና ላይ የምንከተለው ፖሊሲ ዩናይትድ ስቴትስ የ21ኛውን ክፍለ ዘመን ውድድር አሸናፊ መሆኗን ማረጋገጥ አለበት። የባይደን አስተዳደር በትራምፕ የስልጣን ዘመን ወደ ሀገር ውስጥ በሚገቡ እቃዎች ላይ የተጣሉ ቀረጦች እንዲቀጥሉ አድርጓል። በግንቦት ወር ከቻይና ወደ አሜሪካ በሚገቡ የኤሌክትሪክ መኪናዎች ላይ የተጣለውን መቶ ከመቶ ቀረጥ ጨምሮ 18 ቢሊዮን ዶላር በሚያወጡ የቻይና ምርቶች ላይ ተጨማሪ ቀረጦችን እንደሚጥልም አስታውቆ ነበር። የባይደን አስተዳደር ቀረጦቹ በአንዳንድ ኢንዱስትሪዎች ላይ ያተኮሩና በጥንቃቄ የተወሰዱ መሆናቸውን ሲገልጽ የትራምፕ የቀረጥ እቅድ ግን ሰፊ አካሄድን የሚከተል በመሆኑ መካከለኛ ገቢ ያላቸውን የአሜሪካ ቤተሰቦች እስከ አራት ሺህ ዶላር የሚደርስ ተጨማሪ ወጪ ሊዳርግ እንደሚችል ገልጿል። ትራምፕ በበኩላቸው ሸማቾች በሚጣለው ቀረጥ ተጽዕኖ እንደማይደርስባቸው ገልጸው ተከራክረዋል። ለዋጋ ጭማሪ ቻይና እና ለዓመታት ሲዘርፉ የኖሩት ሀገራት ናቸው። ትራምፕ ይህን ይበሉ እንጂ ከቻይና በሚገቡ እቃዎች ላይ የሚጣለውን ቀረጥ የሚከፍሉት የቻይና የንግድ ተቋማት አለመሆናቸውን የአቅርቦት ሰንሰለት ባለሙያ የሆኑት ክሪስቶፈር ታንግ ያስረዳሉ። ምርጫ በሚካሄድባቸው ሁሉም ዓመታት ልክ ጨረቃ እንደሚያወርዱ አይነት ቃል ይገባሉ። ነገር ግን እውነቱ ወደ አገር ውስጥ የሚገቡ ምርቶች ላይ የሚጣለው ቀረጥ የሚከፈለው በአሜሪካ ኩባንያዎች መሆኑ ነው። ስለዚህ ታንግ እንደሚሉት አንድ ቻይና ሰሪ የሆነ ቴሌቪዥን ኮስኮ ከተሰኘው የአሜሪካ የጅምላ መሸጫ ተቋም ሲገዛ የገቢ ቀረጡን የሚከፍለው ኮስኮ ራሱ ነው። የንግድ ተቋማት ከውጭ በሚያስገቡት እቃ ላይ ከፍተኛ ቀረጥ ሲገጥማቸው በሁለት መንገድ ነው የሚወጡት። አንደኛው እቃውን ለማስገባት የሚያወጡትን ከፍተኛ ወጪ ወደ ሸማቹ ማስተላለፍ፣ ሌላኛው ደግሞ የቻይና ፋብሪካዎች ዋጋ እንዲቀንሱ ማስገደድ ነው። የቻይና ኩባንያዎች ዋጋ እንዲቀንሱ ማስገደድ ለዝቅተኛ የምርት ጥራት እንደሚያጋልጥ ታንግ አክለው ይገልጻሉ። ወደ ሀገር ውስጥ በሚገቡ እቃዎች ላይ የሚጣል ቀረጥ በቻይና የተመረተ የሚል መለያ የተለጠፈባቸውን ምርቶች ሊቀንስ ይችላል። ነገር ግን ከቻይና የሚገቡ እቃዎች ይቀንሳሉ ማለት አይደለም፣ የሚሉት ታንክ የሌላ ሀገር መለያ ምልክት ተደርጎባቸው ይገባሉ ይላሉ። ቻይና ለመገጣጠሚያ የሚያገለግሉ የተለያዩ የማምረቻ እቃዎችንና ክፍሎችን ወደ ቬትናምና ህንድ ልካለች። እነዚህ ያለቁ እቃዎች ወደ ዩናይትድ ስቴትስ ይገባሉ። ስለዚህ በቻይና ላይ የሚደርሰውን ተጽዕኖ ስንመለከት እንደውም ወደ ዩናይትድ ስቴትስ በቀጥታ ሲያስገቡ የበለጠ ምርት ወደ ውጭ ልካሉ። የዓለም ንግድ ድርጅት ቀረጥ ዝቅተኛ ገቢ ባላቸው ቤተሰቦች ላይ ያልተመጣጠነ ተጽዕኖ እንደሚፈጥር ያስቀምጣል። ይህ ማለት በቻይና ሰር ምርቶች ላይ 60 ከመቶ የገቢ ቀረጥ ከተጣለ ዘጠኝ የአሜሪካ ዶላር ከ60 ሳንቲም የሚያወጣ የብስክሌት ደወል ወይም ሌሎች ምርቶች ለአንዳንድ ሸማቾች ተደራሽ መሆን አይችሉም። በኤሊዛቤት ሊ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየ እናመሰግናለን። ቀጣዩ ሳምንታዊ ጥንቅራችን ሴቶችና ቤተሰብ ይሆናል። የሴቶችና ህፃናትን ጥቃት በዘላቂነት ለመቅረፍ መፍትሄው ምን ይሆን ሲል ይጠይቃል። የዛሬው ሴቶችና ቤተሰብ ጥንቅር ባለፉት ጥቂት ወራት የህጻናት ሴቶች በአሰቃቂ ሁኔታ ያስገድደው መደፈር ዜናዎች በተደጋጋሚ ሲሰሙ ሰንብተዋል። በተለያዩ መገናኛ ብዙሀንና ለጉዳዩ ቅርበት ያላቸው ተቋማትም በፍትህ አሰጣጥ ዙሪያ እንዲሁም ለችግሩ መንስኤ ሊሆኑ ይችላሉ በሚሏቸው ጉዳዮች ላይ አስተያየት ሲሰጡ ሰንብተዋል። ይህን ተከትሎም ባልደረባችን የደንገረመው ለመሆኑ የሴቶችና ህጻናትን ጥቃት ከስር ከመሰረቱ ለመቅረፍ ምን ሊደረግ ይገባል ስትል የከለላ የልጆች ወሲባዊ ጥቃት መከላከያ መርጃ መስራች ሰላማዊት ሙሴንና በወጣት ሴት በጎ ፈቃደኞችና የስርዓተ ጾታ ባለሙያዎች አማካኝነት ከሶስት ዓመታት በፊት የተጀመረው የድረገጽ የመወያያ መድረክ አዲስ ፓወር ሃውስ መስራች ሀናን ለማን አነጋግራ ቀጣዩን አቀናብራለች። ኢትዮጵያ ውስጥ ከሚኖሩ ከሶስት ሴቶች አንዷ አስገድዶ መድፈር አሊያም የቤት ውስጥ ጥቃት እንደሚደርስባት በሐምሌ ሁለት ሺ አስራ አምስት አመተ ምህረት የዩናይትድ ስቴትስ ብሔራዊ የጤና ተቋም ኤን አይች ያወጣ ያወጣው ጥናት አመላክቷል። ከቅርብ ጊዜ ወዲህ በተለያዩ ማህበራዊ መገናኛ ዘዴዎች ላይ የሚሰሙ ዘግናኝ የጥቃትና የአስገድዶ መድፈር ዜናዎች ብዙዎችን ለጉዳዩ ትኩረት እንዲሰጡ አድርጓል። ከለላ ለልጆች የተሰኘው የህፃናት፣ የወላጆችና የመምህራን መምሪያ አዘጋጅና መስራች ሰላማዊት ሙሴ ጥቃቶቹ አሁን ላይ እያገኙ የመጡት ትኩረት በጎ ቢሆንም ጥቃቶቹ ግን ድሮም የነበሩ ናቸው ትላለች። ሁለት ነገሮችን ማንሳት የምንችል ይመስለኛል። አንደኛ፣ ብዙ ንዴትና ቁጭት፣ ፍርሃት፣ ወዘተ አለ። ያ ጥሩ ነገር ነው። እንደዚህ አይነት ስሜቶች ናቸው ማህበረሰብን ለለውጥ የሚያዘጋጁት። ሰዎች ችግር እንዳለ ሲገባቸው ነው መፍትሄ መኖር እንዳለበትን ማሰብ የሚጀምሩት እና ነሰሰርሊ ስር ነቀል የሆነ ለውጥ ላያመጣ ይችላል፣ ግን አትሊስት ከግንዛቤ ከመፍጠር ሁኔታ አንፃር እንኳን ብዙ ሰዎች እንደዚህ አይነት ስሜት ሲፈጠርባቸው ጉዳዩን በጥልቅ ለማየት ትንሽ ጥረት ያደርጋሉ እና ሴቶች ጥቃት ጉዳይ ደግሞ በጣም ብዙ ጊዜ ችላ የሚባል ጉዳይ ነው እና ብዙ ሰው ለካ እውነታው ይሄ ነው፣ ሊያስብለው ይችላል እና በጣም በሚያሳዝን ሁኔታ እንደሰማናቸው አይነት እጅግ አሰቃቂ ወንጀሎች ሲፈጸሙ ነው። ብዙ ጊዜ የሴት መብት ተሟጋቾች፣ ፌሚኒስቶች የመሳሰሉት ሲጮሁ ምናምን ችላ ይባላሉ፣ እያካበዳችሁ ነው ይባላሉ፣ የመሳሰሉት ግን ልክ እንደ አይነቱ ጉድ ሲሰማ ሁሉም ሰው አሀ ማለት ሲጀምር፣ በነገራችን ላይ አሁን እየተፈጠረ ያለው ነገር አዲስ ነገር እንዳልሆነ ማስታወስ አለብን። የሴቶችና የወጣቶች የመወያያ መድረክ የሆነው የአዲስ ፓወር ሃውስ መስራች ሀና ለማ ጥቃት ምንድን ነው ስለሚለው በማህበረሰብ ውስጥ ያለው ግንዛቤ ያልዳበረ መሆኑን ትገልጻለች። ብዙ ጊዜ ጥቃት ሲባል በቃ አስገድዶ መድፈር ላይ ነው በብዛት ትኩረቱ ያለዋል። ግን አስገድዶ መድፈርን የሚያበረታቱ ጥቃቅን የሚመስሉ ነገር ግን ወደዛ የሚወስዱ ብዙ አይነት ጥቃቶች አሉ። በቤት ውስጥ ሴት ልጆቻችንን፣ ወንድ ልጆቻችንን ምን እያለን ነው እያሳደግን ያለ ነው? ሴቶች ጥቃት ደረሰብን ሲሉን፣ ልጆቻችን፣ እህቶቻችን እናስተባብላለን ወይ? ሴት ነሽ ወንድ ነህ እያለን የምንከፋፍላቸው ነገሮችስ አሉ ወይ? ምክንያቱም እነዚህ ትንንሽ እንደምት ቃላት መሰንዘር ከቤት ሲወጡ ያሉ ለከፋዎችን አስተናግደው ሲመጡ የምንላቸው ነገሮች፣ የምናቃልላቸው ነገሮች ናቸው። በኋላ ላይ ተደራርበው ተደራርበው ለትላልቅ ፆታዊ ጥቃቶች የሚዳርጉት ለዛ ከቤተሰብ ጀምሮ ትኩረት መሰጠት አለበት እነዚህ ነገሮች ብዬ አስባለሁ ዘላቂ መፍትሄ ለማምጣት ሁለተኛው ደግሞ በአካባቢያችን የሚደርሱ ጥቃቶችስ ሴቶችና ህጻናት ላይ ጥቃት ሲደርስ ምንድን ነው የእኛ የምናደርገው ተግባር ከዛ ቀጥለን ምን ይመስላል የሚለውን በጣም ራሳችንን መገምገም አለብን ብዬ አስባለሁ። እኛ ወደ መጀመሪያ አካባቢ እንደ አዲስ አበባ ሀውስ ትኩረት ሰጠን ወጣት ሴቶችን የሚያጋጥሟቸውን ነገሮች በምናይበት ጊዜ በተለይ በከተሞች ላይ ለከፋ በጣም ከባዱ ነገር ነው እና ይሄ ለከፋ ግን በቃላት ብቻ ማያቆምበት ጊዜ አለ። የመጎንተል፣ የመማታት የመመላለስ በጣም ብዙ አይነት የመደብደብ ጥቃት የሚያደርሱበትም ጊዜዎች አሉ እና እነዚህ ነገሮች ሲደርሱ ወጣት ሴቶችን በምናናግራቸው ጊዜ ማህበረሰባቸው ላይ አካባቢያቸው ላይ ያሉ ሰዎች ላይ የመተማመን እድላቸው በጣም ዝቅተኛ ነው። ምክንያቱም አንቺ ሴት አደለሽ እንዴ ዝም ብለሽ ለምን አትሄጂም? የሚላቸው ሰው ይበዛል። ወይም ዝም ብላቸው የሚያልፍ ሰው ይገባታል ብሎ አምኖ የሚያልፍ ሰው ይበዛል። ብዙዎች ኢትዮጵያ ውስጥ በጥቃት ፈጻሚዎች ላይ የሚሰጡ የቅጣት ውሳኔዎች የላሉ በመሆናቸው ወንጀሎቹ እየተባባሱ መሄዳቸውን የሚያነሱት ጉዳይ ነው። በዚህ ሀሳብ ሁለቱም እንግዶቻችን ቢስማሙም፣ በዋናነት ግን ትኩረት ሊሰጥ የሚገባው የማህበረሰብ ግንዛቤና ውይይት መሆኑን አጽንኦት ሰጥተውበታል። በቅድሚያ ሰላማዊት ሙሴ ባለው የፍርድ ሂደትም ላይ ሆነ የተያዘበት መንገድ የመሳሰሉት ብይኖች አንዳንዶቹ ገና መጨረሻው ላይ ያልደረሱ ቢሆንም ብዙ ተቃውሞ አለ። ሁላችንም ብንሆን በጣም ማክሲመም የሆነው ቅጣት እንዲሰጥ ለመቀጣጫ እንዲሆን ነው፣ ሌላ እንደዚህ አይነት ነገር እንዳይፈጠር የመሳሰሉት እነዛን ነገሮች እንፈልጋለን ሁላችንም። በእርግጥ የህግ ባለሙያ ስላልሆንኩኝ እዚህ ላይ ብዙ ላልል ልችላለሁኝ፣ ግን ብዙ ጊዜ ህግ ባለሙያዎች የሚያነሷቸው ነገሮች ምንድን ነው? አንደኛ ህጉ ላይ ከተቀመጠው ውጪ ከዛ ባለፈ ልንወጣ አንችልም ነው አይደለ አሁን ማክሲመም ስንል ለምሳሌ የሞት ቅጣት ነው። የሞት ቅጣት ብይን ብዙ ጊዜ አይተላለፍም። ቅጣቱ ያ ቢሆን ራሱ ብዙ ጊዜ በእድሜ ልክ የሚቀየርበት ሁኔታ ነው መሰለኝ ያለው። ግን አይ ቲንክ ለእኔ ከዛም በልጦ የሚታየኝ ምንድነው ታራሚዎች በእንደዚህ አይነት ወንጀል የታሰሩ ሰዎችን እስር ቤት ከገቡ በኋላ ሃያ ዓመትም ይሁን ሃያ አምስት ዓመት ይሁን የተፈረደባቸውን ጊዜ በቃ እስር ቤት ተቀምጠው ራሳቸውን ገምግሞ ራሳቸው አስበው አለካ ጥፋተኛ ነበርኩኝ ብለው እንዲወጡ ነው ኤክስፔክት የምናደርገው ወይንስ ሌሎች የመማሪያ መንገዶች አሉ ወይ እኔ ሰዎች ያጠፋቸው ጥፋቶች በእውነትም ጥፋት እንደሆኑ እና ደግመው እንዳያረጓቸው ሊያስተምሯቸው የሚችሉ የተለያዩ መንገዶች አሉ ወይ? ማህበራዊ መገናኛ ብዙሃን የተደበቁ እውነቶች ብርሃን እንዲያገኙ አድርገዋል የምትለው ሀና ስለ ጥቃትና ስርዓተ ፆታ ወጣት ወንዶች ከልጅነታቸው አንስቶ መማር አለባቸው ትላለች። እኛ በብዛት ወጣት ወንዶች ላይም ትኩረት እናደርጋለን። በጣም በቀላሉ የምንሰጣቸውን እውቀቶች ለመቀበል ዝግጁ የሆኑ የማህበረሰባችን ክፍል ናቸው ብለን ስለምናስብ ወጣቶች በእነሱ ግሩፖች ላይም ደግሞ በምንሰራበት ጊዜ ነፃ ውይይቶችን ፋሲሊቴት ማድረግ ትልቅ ትርጉም ያመጣል ብለን እናስባለን። መወያየት ያስፈልጋል ነው። ከሴቶች ጋር የሴቶችን ብቻ ኃላፊነት አይደለም የወንዶችም የራሳቸውም ኃላፊነት ነው። ሴቶች ጋር ቀርቦ ምንድን ነው የምታሳልፊው፣ ምን አይነት ጥቃት ደርሶብሻል፣ በምን መልኩ ነው እኔ እንደ ወንድ ምን ማድረግ ይችላለሁ፣ እነዚህ ነገሮች እንዳይፈጠሩ የሚለው ምክንያቱም ከምናስበው በላይ ሴቶች ወቶቻችን ቢነግሩንም ባይነግሩንም እነዚህ ጥቃቶች ኢትዮጵያ ውስጥ አንዲት ሴት እስከኖረች ድረስ በሆነ መልኩ ኤክስፒሪየንስ አርጋቸዋለች። የማመን ያለማመን ጉዳይ ነው። ያን ነገር ኮሚኒኬት ማድረግ እና አጋር መሆንን ማሳየት አለባቸው ወንዶች ብዬ አስባለሁ በእነዚህ ሁኔታዎች ላይ እና ጥቂት ሴቶች ላይ ብቻ የሚፈጸመን ጥቃት ነው ብለው ማሰብ ማቆም አለባቸው ሴቶችን እንደ ጥፋተኛ እነዚህ ጥቃቶች ሲፈጠሩ አድርገው መውሰድ ካቆሙ ሴቶችም ለውይይት የራሳቸውን ገጠመኝ ለማጋራት በጣም ዝግጁ ይሆናሉ ብዬ አስባለሁ። በተመሳሳይ ሰላም ሙሴም ሴቶችና ሕጻናት ላይ የሚደርሱ አስገድዶ መድፈርና እንዲሁም የቤት ውስጥ ጥቃቶች በዘላቂነት መፍትሄ የሚያገኙት ሕጻናትና ታዳጊዎች ላይ መስራት ስንችል ነው ትላለች። በተለይ ከህፃንነት ጀምሮ ይህን ነገር እንዴት ግንዛቤ እናዳብር በተለይ ደግሞ ህፃናት ወንዶችን ጨምሮ ስንል ሁለቱንም ወንዶችንም ሴቶችንም በደንብ አድርገን ማጠቃለል አለብን ብዬ አስባለሁ ወንዶችን በተለይ የምንለው ምክንያቱም አድገው እንደዚህ አይነት ጥቃት ሲፈጽሙ የምናያቸው ወንዶች ናቸው በብዛት ያ ነገር ከየት ነው የሚጀምረው ለምንድነው የደረስ ነው የሚለውን ወደ ኋላ ተመልሰን ማየት መቻል አለብን እና የምናሳድግበትን መንገድ መቀየር አለብን በጣም በጣም በቀላሉ ለምሳሌ እምቢ ማለት እምቢ ነው የሚለውን መማር ማስተማር መቻል አለብን ስለ ፍቃድ ማስተማር መቻል አለብን እምቢ መባል መሸነፍ እንዳልሆነ ማወቅ መቻል አለብን። በተመሳሳይ ደግሞ ሴቶቻችንን ደግሞ እናሳድግ። እነዚህ አይነት ነገሮች ሲፈጠሩ ብዙ ጊዜ የማይታወቅበት ካለፈ በኋላ የሚታወቅበት ጊዜ አለ። ኦ ለካ ይሄ ነገር እንደዚህ አድርጎ ነው ለካ ተጽዕኖ የፈጠረብኝ እያልን ካለፈ በኋላ የምናስታውሳቸው ነገሮች አሉ። ጉዳዩ በሰዓቱ ጥቃት ስላልሆነ ወይ ትንኮሳ ስላልነበር አይደለም፣ ቋንቋው የለንም፣ አናውቅም እና ይሄንንም ማስተማር መቻል ቋንቋ መስጠት፣ ለሁሉም ይሄ ነገር ልክ አይደለም ብሎ መናገር መቻል አለብን። በልጅነት እድሜ ስናስበው ደግሞ ልጆች ልክ ባልሆነ ሁኔታ ማንም ሰው ቢያናግራቸው፣ ቢነካቸው፣ ቢያሳያቸው ነው እንትንም ራሱ ይሄ ያልተገቡ ልቅ የወሲብ ፊልሞች ምናምን አይነት ነገሮችን ማሳየት፣ ምንም አይነት ኮንተንት ፎቶም ይሁን ምን ይሁን አካልም ሆነ በፊልም የተቀረጹ ነገሮች በፎቶ የተቀረጹ ነገሮችን ማሳየት ተገቢ አይደለም፣ እንደ ትንኮሳ ነው የሚቆጠረው ያሁሉ ነገር እና እነዛ ነገሮች ልክ እንዳልሆኑ ለልጆች በሚገባቸው ቋንቋ ማስተማርና ማሳየት መቻል አለብን። ያ ሲሆን ከዛ ጊዜ ጀምሮ እነዛን ግንዛቤዎች እየጨመሩ እያዳበሩ ይሄዳሉ። የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስትር በነሐሴ 11 2016 ዓ.ም የህፃናት መብትን በማስጠበቁ ረገድ በአሰቃቂ ሁኔታ ተደፍራ የተገደለችውን ህፃን ሄቨን ላይ ለደረሰው ሰብአዊ ወንጀል ሀዘኑን ገልጾ የህጻናት ጥቃትን ለመከላከል በተለየ መልኩ የፖሊሲ አቅጣጫዎች እንዲቀመጡና ስርዓቶችን በመዘርጋት የሚፈጸሙ ጥቃቶች የሚመዘገቡበትና ተገቢ የሆነ ሁሉን አቀፍ አገልግሎት እንዲገኝ የሚደረግበት የህጻናት የመረጃ አያያዝ ስርዓት እንዲዘረጋ የቅንጅት ስራዎች እንዲጠናከሩ እያደረኩ ነው ሲል በፌስቡክ ገጹ ላይ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ። ኤደን ገረመውን እናመሰግናለን። ቀጣዩ ዘገባ ደግሞ ኤምፖክስ በብሩንዲ ለትምህርት በደረሱ ህጻናት ላይ የፈጠረውን ስጋት ያስቃኝናል። በብሩንዲ ዕድሜያቸው ለትምህርት ከደረሱ ከ5-19 ዓመት ከሆናቸው ህጻናትና ታዳጊዎች መካከል 33 በመቶ በሚሆኑት ላይ የኤምፖክስ ምልክቶች መገኘቱ ለመጪው የትምህርት ዘመን እየተዘጋጁ ባሉ ወላጆች ላይ አዲስ ስጋትን ደቅኗል ሲል የተባበሩት መንግስታት ድርጅት የህጻናት አድን ድርጅቱ ዩኒሴፍ አስታውቋል። ዘገባው የአሶሼትድ ፕሬስ ነው። አስማማዋየ ነው ያሰማናል። በቡሩንዲ በቀድሞ አጠራሩ የዝንጀሮ ፈንጣጣ በመባል ይታወቅ የነበረው የኢምቦክስ በሽታ ዕድሜያቸው ለትምህርት ከደረሰ ከ5-19 ዓመት የሆናቸው ሕፃናት መካከል 33 በመቶ በሚሆኑት ላይ ምልክት መታየቱ ለቀጣዩ የትምህርት ዘመን ልጆቻቸውን እያዘጋጁ ላሉት ወላጆች አዲስ ስጋትን ደቅኗል። በተባበሩት መንግስታት የሕፃናት መርጃ ድርጅት በምጻሩ ዩኒሴፍ በሚታገዝ የኢንቦክስ በሽታን በሚያክም ክሊኒክ ልጇን ልታሳክም የመጣችው የሁለት ልጆች እናት የሆነችው ፕሪሚቲቭ ኒቪታንጋ ስለ ሁኔታው ተከታዩን ትላለች። ጄወ ንጋ እንዳመዘ ኢንቪዝረንጋዝ ከሁለት ሳምንት በላይ ሆስፒታል ቆይተናል። ልጄን ወደ ጤና ጣቢያው ለመውሰድ ሞከርኩኝ ነገር ግን ሊያክሙት አልቻሉም። በአካባቢው ያሉ ጎረቤቶች ወደዚህ ክሊኒክ እንድመጣ ጠቆሙኝና መጣው። ልጄ በጠና ታሞ ነበር። የክሊኒኩ የጤና ባለሙያዎችም የሚችሉትን ሁሉ አደረጉለት፣ እናም በፍጥነት ተሻለው። እንዳለመታደል ሆኖ ከሶስት ቀናት በኋላ ታላቅ እህቱ ተመሳሳይ ምልክቶች ስለታዩባት አሁንም ተመልሼ የመጣ። በቡሩንዲ የመጀመሪያው ኢምፖክስ በሽታ የተያዘ ሰው ከተገኘበት እንደ አውሮፓውያን አቆጣጠር ሐምሌ 25 2024 አንስቶ እስካሁን 564 ሰዎች በበሽታው መያዛቸው ሪፖርት ተደርጓል። ከእነዚህ መካከል 62.9 በመቶ የሚሆኑት ዕድሜያቸው ከ19 ዓመት በታች የሆኑ ሕፃናት ናቸው። የበሽታው ምልክት የታየባቸው ደግሞ ከ1576 በላይ ናቸው። ከአጠቃላይ 49 ከሚሆኑ የአገሪቱ የጤና ወረዳዎች መካከል በ34ቱ ከ1774 በላይ የማንቂያ ምልክቶች የታዩ ሲሆን ከጤና ወረዳዎች መካከልም ሶስቱ በቡጅምራ የሚገኙ የወረሽኙ ዋነኛ ማዕከል ናቸው። አጠቃላይ በዚህ ዓመት እስካሁን በበሽታው ከተያዙና ከተጠረጠሩ 220 ሰዎች መካከል ከ60 በመቶ በላይ የሚሆኑት እድሜያቸው ከ15 ዓመት በታች የሆኑ ሕፃናት መሆናቸውን ዩኒሴፍ ያወጣው መረጃ ያሳያል። ዶክተር ፊደል ሲሻዮ በዩኒሴፍ በሚታገዘው ልውል ሉዊስ ሩዋጎሬ ክሊኒክ የሚሰሩ የህክምና ባለሙያ ናቸው። ብሎክ በበሽታው የተያዙና የተጠረጠሩትን እየተቀበልን ስለነበር ነበር የመጀመሪያው ስራችን ይህንን ቦታ ማዘጋጀት ነበር። ቦታውን በበሽታው የተያዙትንና የተጠረጠሩትን በተለያየ ስፍራ እንዲሆኑ በሚያስችል መልኩ አደራጀን። በተጨማሪም ከኤምፖክስ ጋር የተገናኙ ጉዳዮች ላይ የሚሰሩ ዶክተሮችና ነርሶች ከሌሎች ክፍሎች በማሰባሰብ ቡድን አቋቁመናል። ሕክምናውን ወስደው ጤናቸው የተሻሻለ ታካሚዎችን ከዚህ እንዲወጡና ቢያንስ ለሦስት ሳምንታት ራሳቸውን አግድለው እንዲቆዩ እንመክራለን። ብሩንዲን ጨምሮ በስድስት የአፍሪካ ሀገራት በተስፋፋውና በአሁኑ ወቅት የጤና ቆሱ እየጨመረ ያለውን የኢምፖክስ በሽታን ለመከላከል የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ተጨማሪ 58.8 ሚሊዮን ዶላር ጠይቋል። ይህም ስርጭቱን ለማስቆም ሕፃናትን ለመጠበቅና የአስፈላጊ አገልግሎቶች ቀጣይነትን ለማረጋገጥ የሚውል ነው። የጤና ባለሥልጣናትና አጋሮችን በማስተባበር ክትባትን ማስተዋወቅ፣ ቁጥጥርን ማሳደግና የአእምሮ ጤና ድጋፍ መስጠትንም ይጨምራል። በሽታውን ተከትሎ የሚከሰት መገለልን ለመከላከል በገለልተኛ ማዕከላት ውስጥ ያሉ ቤተሰቦችን ለመደገፍና እና እንደ ትምህርትና የጤና አጠባበቅ ያሉ ወሳኝ አገልግሎቶችን ለማዳረስ እየሰራ መሆኑንም ዩኒሴፍ ገልጿል። በአሶሺየትድ ፕሬስ ለተዘጋጀው ዘገባ አስማማየ ነው፣ ዋሽንግተን ዲሲ። ኩራትና ክብራን ለፕሮግራሞችን አስተያየት ካላችሁ የምታገኙበትን መንገድ እናስተዋውቃችሁ።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 ትችላላችሁ የአሜሪካ ድምፅ ቪኦኤ አድማጮች አሁን የምሽቱን ዋና ዋና ዜናዎች በአጭሩ ላስታውሳችሁ የግብፅ ፕሬዝደንት አብደልፋታ አልሲሲ የጋዛው የሰላም ድርድር ተጠናክሮ ይቀጥላል ሲሉ ተናገሩ የግብፁ መሪ ዛሬ ረቡዕ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ድርድሮቹ እንዲያንሰራሩ ለማድረግ ስለሚቻልበት መንገድ ተወያይተዋል የሄዝቦላ አባላት በያዟቸው ኤሌክትሮኒክ የመልእክት መቀባቢያዎች ፔጀሮች እንዲፈነዱ ያደረገች እስራኤል ነች ሲሉ ሄዝቦላህ እና የሊባኖስ መንግስት ወንጅለዋታል። ትናንት ማክሰኞ በደረሱት ፍንዳታዎች ሁለት ህጻናትን ጨምሮ ቢያንስ አስራ ሁለት ሰዎች ሲገደሉ፣ ሌሎች ወደ 2800 የሚሆኑ ቆስለዋል። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው እሁድ የግድያ ሙከራ ከተደረገባቸው በኋላ ትናንት ማክሰኞ ለመጀመሪያ ጊዜ ወደ ምርጫ ዘመቻቸው ተመልሰዋል። መርማሪዎች እስር ላይ ስላለው ተጠርጣሪ የበለጠ ለማወቅ ጥረት በማድረግ ላይ ናቸው። ናይጄሪያ አጎራባቿ ካሜሩን ከትላልቆቹ ግድቦቿ አንዱ የያዘውን ውሃ እንደምትለቅ ማስታወቋን ተከትሎ የጎርፍ መጥለቅለቃ ስጋት እንደፈጠረባት ተናግራለች። ካሜሩን በቅርቡ በምዕራብ እና ማዕከላዊ አፍሪካ በጣሎ ከባድ ዝናብ የተነሳ የግድቡን ውሃ መልቀቅ እንደምትጀምር ያስታወቀች ሲሆን የናይጀሪያ የውሃ ጉዳዮች መስሪያ ቤት አስራ አንድ ግዛቶች ጎርፍ መጥለቅለቅ እንደሚያሰጋቸው አመልክተዋል። የዩናይትድ ስቴትስ ካናዳ እና አውስትራሊያ ዛሬ ረቡዕ በኢራን ባለስልጣናት ላይ ማዕቀብ ጥለዋል። ባለሥልጣናቱ ማዕቀቡ የተጣለባቸው ከሁለት ዓመታት በፊት ሂጃቧን በተገቢው መንገድ አልተከናነበችም ተብላ በኢራን የሥነ ምግባር ፖሊስ ቁጥጥር ስር በዋለችበት ሕይወቷ ካለፈው ከማሳ አሚኒ ሞት ተከትሎ የተቃውሞ ሰልፎችን በማፈንና ሰዎችን በማሰር ተሳትፈዋል በሚል ነው።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 በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ክቡራትና ክቡራን የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ያቀናበረ ልችልን ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ደረጀ ደስታ። ሳስተናግዳቸው ያመሸሁት እንግዶልንን ነገ ምሽት እንገ